انفر يا سرناي وي وي بسلام واتوم إي بسلام واتوم بس وتو و وهناوي ويناويهم ويناويهم وهم أنت أنت بتصفى أنت أنت እስመ አንተ እግዚኦ እስመ አንተ እግዚኦ በተስፋ ባይትተከ እን እስመ በተስፋ ባይቲት በተስፋ ባይቲት ከ የመጀመሪያው ማለት ነው ስመ አንተ እግዚኦ በተስፋ ባይቴት ከ በተስፋ ባይቲት ከ አህደርከ እኒም